ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዝዳንት ዛሬ ፈርመዋል። ትዕዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሀትንና የአማራ ክልላዊ መንግስትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጠው እንደሆነ ፕሬዚዳንቱ አስታውቀዋል። በሌላ በኩል ፕሬዚዳንት ባይደን ትእዛዙን ይፋ ካደረጉ በኋላ የኢትዮጵያ ጠቅላይ ሚኒስትር ዓብይ አህመድ ባወጡት ለፕሬዚዳንት ባይደን ይድረስ ባሉት ባለ ሶስት ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። ከኤርትራ መንግስትና ከህወሓት እስካሁን የተሰማ ምላሽ የለም። እየተከታተልንን እንዳገኘን ይዘን እንመልሳለን። ዝርዝር ዘገባውን ቆንጅታዬ ታቀርበዋለች። አስተዳደራቸው በግጭቱ የሚሳተፉ ወገኖች በድርድር ተኩስ አቁም ስምምነት ላይ እንዲደርሱ፣ በንጹሃን ሲቪሎች ላይ የሚደርሱ በደሎች እንዲቆሙ፣ ችግር ላይ ላሉ ሰዎች ሰብአዊ እርዳታ ተደራሽነት እንዲረጋገጥ ግፊት ማድረጉን እንደሚቀጥል የገለጹት ፕሬዝደንት ባይደን በዛሬው ዕለት የፈረምኩት አስፈጻሚ ትእዛዝ ኢትዮጵያ ውስጥ የሚካሄደው ግጭት እንዲራዘም ሰብአዊ ረድኤት እንዳይደርስ ወይም የተኩስ አቁም ስምምነት ላይ እንዳይደረስ በማድረግ ተጠያቂ ወይም ተባባሪ የሆኑትን ኢላማ የሚያደርጉ አዲስ ማዕቀቦች አስቀምጧል ብለዋል። ለኢትዮጵያ ሕዝብ ደህንነት ባለማሰብ በድርድር መፍትሄ ከመፈለግ ይልቅ በጦርነቱ መግፋታቸውን የቀጠሉ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የትግራይ ሕዝብ ነጻ አውጪ ግንባር፣ የአማራ ክልላዊ መንግስት አባላትን እና ሌሎችንም የዩናይትድ ስቴትስ የገንዘብ ሚኒስቴር ኢላማ አድርጎ እርምጃ እንዲወስድ በዚህ ማስፈጸሚያ ትዕዛዝ ስልጣን ተሰጥቶታል ብለዋል። በሰሜን ኢትዮጵያ የቀጠለው ግጭት የከበደ ሰብአዊ ስቃይ አስከትሏል፣ በኢትዮጵያ አንድነት ላይም አደጋ ደቅኗል ብለዋል። በግጭቱ ምክንያት ቁጥሩ ወደ አንድ ሚሊዮን የሚጠጋ ሕዝብ በከበደ የረሃብ ሁኔታ ውስጥ የሚገኝ ሲሆን፣ በሚሊዮኖች የተቆጠሩ ተጨማሪ ሰዎች በአጣዳፊ የምግብ ዋስትና ችግር ላይ ወድቀዋል በማለት ነው የጀመረው የፕሬዝደንት ባይደን መግለጫ። የሰብአዊ ረዴ ሰራተኞች እንዳይንቀሳቀሱ ተከልክለዋል፣ ተዋክበዋል፣ ተገድለዋል ያሉት ፕሬዚደንት ባይደን ሲቪሎችን ለማሸበር ስለተፈጸሙ የጅምላ ግድያዎች፣ መድፈርና ሌሎችም ጾታዊ ጥቃቶች የቀረቡ ሪፖርቶች እጅጉን የሚሰቀጥጡ ሆነው አግኝቻቸዋለሁ ብለዋል። ዩናይትድ ስቴትስ ይህንን ግጭት የሚያከትም ሰላማዊ መፍትሄ እንዲገኝ ግፊት ለማድረግ ቁርጠኛ ነች። የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካዩ ኦሉሴጉን ኦባሳንጆን ጨምሮ በዚህ ረገድ የማሸማገል ጥረቱን እየመሩ ላሉት ሙሉ ድጋፋችንን እንሰጣለን ያሉት ፕሬዝደንት ባይደን ለዚህ ቀውስ ወታደራዊ መፍትሄ የሌለ መሆኑ ላይም ከተባበሩት መንግሥታት ድርጅት እና ከአፍሪካ ሕብረት መሪዎች ጋር የምንስማማበት ጉዳይ ነው ብለዋል። በግጭቱ የተሳተፉት ወገኖች ወታደራዊ ዘመቻቸውን አቁመው ሰብአዊ መብቶችን እንዲያከብሩ፣ የሰብአዊ እርዳታ ተደራሽነትን ያለምንም ገደብ እንዲ ፈቅዱ ካለቅድመ ሁኔታ በድርድር ጠረጴዛ እንዲቀመጡ ከመላው አፍሪካ እንዲሁም ከዓለም መሪዎች ጋር ሆኜ አሳስባለሁ ብለዋል። በመቀጠልም የኤርትራ ኃይሎች ከኢትዮጵያ መውጣት አለባቸው ያሉት ፕሬዚደንት ባይደን ቀውሱን የሚያከትም ከወታደራዊው መንገድ የተለየ ጎዳና ሊገኝ ይችላል። ይሁን እንጂ መሪዎቹ ያንን መንገድ ለመከተል ፈቃደኛ ሆነው መገኘት ይኖርባቸዋል ብለዋል። ዩናይትድ ስቴትስ ለኢትዮጵያ ሕዝብ ያላትን ድጋፍ እንዲሁም የሀገሮች ቻችንን ታሪካዊ ግንኙነት ለማጠናከር ባላት ቁርጠኝነት ትጸናለች ሲሉም አክለዋል። ማዕቀቦቹ ግጭቶቹን የሚያባብሱና ሰብአዊ ቀውሱን እንዲቀጣጠል የሚያደርጉ ግለሰቦችና ቡድኖችን እንጂ በኢትዮጵያና በኤርትራ ህዝቦች ላይ ያነጣጠሩ አይደሉም ብለዋል። በፕሬዚደንት ባይደን ተፈርሞ የወጣውን አስፈጻሚ ትእዛዝ በተመለከተ ከዋይት ሀውስ ቤተ መንግስት የወጣው ዝርዝር መግለጫ የዩናይትድ ስቴትስ የገንዘብ ሚኒስቴር ከውጭ ጉዳይ ሚኒስቴር ጋር በመተባበር ተጠያቂዎች ላይ እርምጃውን እንዲወስድ ስልጣን የተሰጠው መሆኑንና የገንዘብ ሚኒስቴርም ተፈጻሚ ለማድረግ ዝግጁ መሆኑን አውስቷል። በዚህ ማስፈጸሚያ ትዕዛዝ መሰረት የሚደነገጉ ማዕቀቦች በኢትዮጵያ ህዝብና ሰፋ ባለው በቀጣናውም ያልተፈለገ ጉዳት እንዳይደርስ ለመከላከል ዩናይትድ ስቴትስ ተገቢውን እርምጃ ትወስዳለች ብሏል። ዩናይትድ ስቴትስ ከአዲሱ የማዕቀብ አስፈጻሚ ትእዛዝ በፊትም የወሰደቻቸው የማዕቀብና የቪዛ ክልከላ እርምጃዎች እንደነበሩ ያስታወሰው የዋይት ሀውሱ መግለጫ ኤርትራ መከላከያ ኃይሎች የታማዦር ሹም ጀኔራል ፊሊጶስ ወልደ ዮሐንስ ላይ በቅርቡ የተወሰደውን ማዕቀብ ጠቅሷል። ግጭቱን መቀጠልና የሰብአዊ መብት ረገጣ ሪፖርቶችን ተከትሎ ዩናይትድ ስቴትስ ለኢትዮጵያ በሚደረጉ የመከላከያ ነክ ንግዶች ላይ ማዕቀብ መጣሏን አውስቶ፣ ሌሎች ሀገሮችም በግጭቱ ለሚሳተፍ ማንኛውም ወገን የጦር መሳሪያ እንዳይደርስ ተመሳሳይ እርምጃ እንዲወስዱ እንዲሁም በግጭቱ የሚካፈሉት ወገኖች በድርድር ተኩስ አቁም ላይ እንዲደርሱ ድጋፋቸውን እንዲሰጡ ዩናይትድ ስቴትስ ጥሪ ማቅረቧን አብስቷል። ዩናይትድ ስቴትስ ማዕቀቦቹን ለመደንገግ የምታደርገው ውሳኔ የሚመረኮዘው በግጭቱ ተሳታፊ በሆኑት አካላት ተግባር ላይ ይሆናል ያለው መግለጫው፣ ግጭቱን የሚያስቆም መፍትሔ ለማምጣት እርምጃ ካልተወሰደ ዩናይትድ ስቴትስ ማዕቀቦቹን ተግባራዊ ለማድረግ ዝግጁ ነች ብሏል። ግጭቱን ለማስቆም እርምጃዎች ከተወሰዱ ደግሞ ኢትዮጵያ በዚህ ጦርነት ከደረሰባት ጉዳት እንድታገግም ከፍተኛ የሆነው ዕዳዋ ጉዳይ እንዲስተካከልላትና ኢኮኖሚዋም እንዲያንሰራራ ከዓለም አቀፉ ማህበረሰብ ጋር ሆነን ለመስራት ዩናይትድ ስቴትስ ዝግጁ ነች ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ ተጠሪ አምባሳደር ሊንዳ ቶማስ ግሪንፊልድ 76ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ከመጀመሩ በፊት ዛሬ ኒውዮርክ ላይ ለጋዜጠኞች መግለጫ ሲሰጡ ይህንኑ የፕሬዝደንት ባይደንን ትዕዛዝ አንስተው አብራርተዋል። ለኢትዮጵያ ቀውሶች መፍትሄ ለማበጀትና ሕይወቶችን ለማትረፍ እንዲቻል በድርድር ወደሚገባበት ተኩስ አቁም ለመድረስ ውይይት እንዲካሄድ ሁሉን አቀፍ የፖለቲካ ንግግሮች እንዲጀመሩ የጸጥታ ጥበቃ ምክር ቤቱን ጨምሮ ሲደረጉ የቆዩ ዓለም አቀፍ ጥረቶችን ሁሉም ወገኖች ለተራዘመ ጊዜ ሲገፉ ቆይተዋል ሲሉ አምባሳደር ቶማስ ግሪንፊልድ ከሰዋል። በመቀጠልም አሁን ሰብዓዊ ሁኔታው ይገኝበታል ያሉትን ዘርዝረዋል። ሰብዓዊ መብቶች በሚያሳዝን ሁኔታ መረገጣቸው ቀጥሏል። ሴቶችና ልጃገረዶች እየተደፈሩ የስቃይ አድራጎት እየተፈጸመባቸው ነው። ሰብዓዊ ሁኔታው በተባባሰ ሁኔታ ተበላሽቷል። የበረታ ቸነፈር ስጋት አንዣቧል። አምባሳደሯ በመቀጠል የኢትዮጵያ መንግስትና ህወሀት ያለ ቅድመ ሁኔታ ለመደራደር ከተቀመጡና ሰብአዊ እርዳታ ባልተገደበ ሁኔታ እንዲደርስ ከፈቀዱ ዩናይትድ ስቴትስ ኢትዮጵያ እንድታገግምና ምጣኔ ሀብቷም እንደገና እንዲያንሰራራ ለህዝቧም የወደፊት ዕጣውን መገንባት የሚያስችል እርዳታ ለማሰባሰብ ዝግጁ መሆኗን ተናግረዋል። Otherwise, we will impose targeted sanctions against a range of responsible individuals and entities. These sanctions are not directed at the people of Ethiopia or Eritrea. እነዚህ ማዕቀቦች በኢትዮጵያ ሕዝብ ወይም በኤርትራ ሕዝብ ላይ የታለሙ አይደሉም። ጉዳትን ለመቀነስ ወይም እንዳይደርስ ለማድረግ በጥንቃቄ የተመጠኑ ናቸው። አምባሳደር ቶማስ ግሪንፊልድ በመቀጠል ማዕቀቦቹ ኢላማ የሚያደርጉት ለግጭቱ ተጠያቂ የሆኑትን እንደሆነ በአጽንኦት ተናግረው የኢትዮጵያን ሕዝብ እንግልት እንዲያከትም ያደርጋሉ የሚል ተስፋ እንዳላቸው አመልክተዋል። በሌላ በኩል ፕሬዚደንት ጆ ባይደን ማስፈጸሚያ ትዕዛዙን ይፋ ማድረጋቸውን ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይድረስ ለፕሬዚደንት ጆ ባይደን ብለው ባወጡት ባለሶስት ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። እርስዎ በፕሬዝደንትነት በተመረጡበት ጊዜ በበርካታ ኢትዮጵያውያንና አፍሪካውያን ዘንድ በአፍሪካና በዩናይትድ ስቴትስ ግንኙነት አዲስ ምዕራፍ ይከፈታል፣ በእርስዎ ፕሬዚደንትነት የአፍሪካ ሀገሮች ሉዓላዊነት ይከበራል፣ በጋራ እድገትና ጉዳዮችን በጥልቅ በተረዳ መንገድ አጋርነት ይመሰረታል የሚል ተስፋ ተፈንጥቆ ነበር ብለዋል። ጠቅላይ ሚኒስትር አብይ ዩናይትድ ስቴትስ በሌሎች ሀገሮች ፖለቲካ አብዝተው እጃቸውን ከከተቱ ግለሰቦች ተጽዕኖ ተላቃ አዲስ የውጭ ፖሊሲ ጎዳና ትቀይሳለች ብለው እንደ ያሉ ታዳጊ ሀገሮች ጓግተው ነበር ሲሉም አስከትለዋል። ያመጣሉ ብለን የጠበቅ ነው እንደ ህወሓት ካሉ ሁከተኛ አሸባሪ ቡድኖች ጋር ወዳጅ የሆኑ ዋና ዋና የፖሊሲ አውጪዎችና የፖሊሲ ተጽዕኖ ፈጣሪዎች እንዲሁም ሁኔታዎችን አጣመው በሚያቀርቡ የሎቢ ወይም አግባቢ ቡድኖች ተመስርተው ከሚወሰዱ ውሳኔዎች የተላቀቀ የውጪ ፖሊሲ ነበር ብለዋል። በተለያዩ የዩናይትድ ስቴትስ አስተዳደሮች በጥድፊያ እንደተፈለገ በተወሰዱ ውሳኔዎች ሳቢያ ባለም ዙሪያ ህዝቦች ፊት ከነበሩበት ለባሰ ጉዳት እንደተዳረጉ አስተውለናል ሲሉ ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ ሰዎች የተቀነባበረ ተጽዕኖ አትንበረከክም ያሉት የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያዊና አፍሪካዊ ማንነታችን ይህ እንዲሆን አይፈቅድም ብለዋል። በዚች በአረንጓዴ ቢጫ፣ ቀይ የነጻነት ቀለማቷ ለነጻነታቸው ለሚታገሉ ለብዙዎች የስኬት ተስፋ በሆነችው ሀገር በመላ አህጉራችን ለመቶ ዓመታት በቀደምት አባቶቻችን ላይ ሲፈጸም የነበረ ክብር የሚያዋርድ ተግባር ዳግመኛ እንዲያንሰራራ አይፈቀድም ብለዋል። ከኤርትራ መንግስትና ከህወሀት በኩል እስካሁን የተሰማ ምላሽ የለም። እየተከታተለን ያገኘነውን እናቀርባለን።